የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎና በሌሎችም ወንጀሎች ክስ የተመሠረተባቸው 38 ተከሳሾች ጉዳይ በዝግ ችሎት እንዲታይ ፌዴራል ጠቅላይ አቃቢ ሕግ ባቀረበው ጥያቄ ላይ ዛሬም ብይን ሳይሰጥ ቀርቷል። የጠቅላይ አቃቢ ሕግ ጥያቄ ለሁለተኛ ጊዜ የቀረበ ሲሆን ተከሳሾችና ጠበቆቻቸው ተቃውመዋል። ብይኑን ለነገ ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማህ ተጨማሪ አለው ከአዲስ አበባ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ትናንት በከሳሽ ጠቅላይ አቃቢ ሕግና በተከሳሽ በነ ማስረሻ ሰጠ መካከል ችሎቱ ዝግ ይሁን ወይንስ ክፍት ይሁን በሚለው ክርክር ላይ ለዛሬ ብይኑ እንዳልደረሰለት ገልጿል። ለዚህም ምክንያቱ በሁለቱ ወገኖች መካከል የተደረገው ክርክር ከድምፅ መቅረጫው መሳሪያ በጽሑፍ ተቀርቶ ባለመጠናቀቁ እንደሆነ አስታውቋል። ፍርድ ቤቱ በሁለቱ ወገኖች መካከል የተደረገውን ክርክር መርምሮ ለነገ ብይኑን እንደሚያሰማም ተናግሯል። በትናንት ዕለት የፌዴራል ጠቅላይ አቃቢ ሕግ ለምስክሮች ደህንነት ሲባል ጉዳዩ በዝግ ችሎት እንዲታይለት ጠይቆ ነበረ። ይሁንና በቀረበው የአቃቢ ሕግ ማመልከቻ ላይ ተከሳሾቹና ጠበቆቻቸው ብርቱ ተቃውሞ አሰምተዋል። በስፍራው ከነበሩ የችሎት ታዛቢዎች መካከል አቶ መስዑድ ገበየሁ ከታሳሪዎችና ከጠበቆቻቸው አያሌ አቤቱታዎችና ክርክሮች መቅረባቸውን አስታውሰው በችሎቱ አካሄድ ላይ ያሰሙትን ክርክር ባጭሩ ገልጸዋል። በዚህ ኪሎ ሲሆን በወይስ አኩን በሚለው ላይ ግን ከዚህ ቀደም ብይን እንደተሰጠበት ሁለተኛ መሰጠት እንደሌለበት፣ እንደገና ደግሞ ይሄ የተቀናበረ ነው ብለው ነው የሚከራከሩት ተከሳሾቹ። የተቀናበረ እንደመሆኑ መጠን ማንም ሰው ፓብሊክ ሆኖ ሰው እየተከታተለ እንዳይገባል የሚል አመለከቱ። አብዛኛዎቹ ተመሳሳይ ናቸው። ተከሳሾቹ የሚያቀርቧቸውን ትል ግን በተለይ ከዩዲኤች አር አይሲሲፒ አር የሚባሉ ዓለም አቀፍ ስምምነቶች የምጠቅሰው በተለይ ደግሞ ተከሳሽ ምስክሮቹን በማን እንደሚመሰክርበት ምን ምን ሰነዶች እንደሚቀርቡበት እንደማስረጃ ሆነው እነዚህ ነገሮች አቃቢ ሕግ በበኩሉ የምስክሮቹን ደህንነት አደጋ ላይ ሊጥሉ የሚችሉ ምልክቶች እንደታዩ ከተከሳሾች በኩል ማስፈራራትና ዛቻ እንደሚሰነዘርባቸው አስታውሶ ጥያቄውንም የሚያቀርበው በሕግ መሰረት እንደሆነ ተናግረዋል። አቶ መስዑድ ገበየሁ የሰሙትን ክርክር እንዲህ ያስታውሳሉ። ምንድነው እያለ ያለው? በአዋጁ አንቀጽ ሰላሳ ሁለት ይሄ በምስክሮች ለምስክሮች ደህንነት ይባል የሚባል ነገር አለ። እንደገና ደግሞ በተደጋጋሚ በዚህ ችሎትም እንደገና በነበረው ምትል በተደጋጋሚ እንደሚረብ አብረዋቸው እነዛኞቹ ምስክሮች ተብለው በተለዩ የአቃቤ ህግ ምስክሮች ላይ በተደጋጋሚ ጊዜ ዛቻ እንደሚፈጽሙባቸው እንደሚያስፈራሯቸው ነግረውናል አለ አለ። በትናንት ሁለት በተለይ ከታራሚዎች በኩል ብዙ ጊዜ የሚቀርበው የመብት ጥሰቶች ተደጋግሞ ተሰምተዋል። በችሎት ከተሰየሙት አቃቢያን ህግ ሁለቱን ለፍርድ ቤቱ ለይቶ በማሳየትም በሸዋሮቢት በምርመራ ላይ በነበሩበት ወቅት ከመርማሪ ፖሊሶች ጋር በመተባበር የስቃይ ድርጊት ይፈጽሙባቸው እንደነበረም ከሰዋቸዋል። ስለሆነም ይላሉ ተከሳሾቹ፣ እነዚህ አቃቢያን ሕግ ያለ አድሎ ጉዳያችንን ከፍትህ አኳያ ሊመለከቱ ስለማይችሉ መሰየም የለባቸውም ሲሉ ተቃውመዋል። ፍርድ ቤቱ ከዚህ ቀደም ታሳሪዎቹ ይደርሶብናል ያሉትን የሰብአዊ መብት ጥሰትና የማሰቃየት ድርጊት የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ እንዲያቀርብ በዚህ መሰረትም ጉዳዩን አጣርቶ ትዕዛዝ እንደሚሰጥ ማስታወቁ ይታወሳል። የፌዴራል ጠቅላይ አቃቤ ሕግ ማስረሻ ሰጥ በሚለው ስያሜ በሚታወቀው በዚህ መዝገብ በ38 ሰዎች ላይ በሽብር በ23 ታራሚዎች ያሰቃቂ ግድያ በቅሊንጦ ማረሚያ ቤት ቃጠሎና በንብረት ማውደም ወንጀል ክስ ከመሠረተባቸው ወራት ተቆጥረዋል። ከእነዚህ ተከሳሾች መካከል ቀደም ሲል በሌሎች ወንጀሎች ተከሰው ፍርድ የሚጠብቁ ወይንም የተፈረደባቸው ይገኛሉ። ከተፈረደባቸው ሰዎች መካከል በሙስና ወንጀል ተጠርጥረው የተፈረደባቸው የልብ ሐኪም ዶክተር ፍቅሩ ማሩ ይገኙበታል። ፍርድ ቤቱ ጉዳዩን ማየት በጀመረበት ወቅት አቃቢ ህግ ችሎቱ በዝግ እንዲታይ ጠይቆ አቤቱታ ውድቅ እንደተደረገበትም አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ